ዛሬ ምሽት ላይ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ምክትል እጩዎች ክርክር ያደርጋሉ በፋርምቪል ቨርጂኒያ ነው ይከራከራሉ የተባለው ሄኖክ ሰማ እግዜር ዝርዝሩን ይዟል በዩናይትድ ስቴትስ የፕሬዚዳንታዊ ምርጫ ከሚካሄዱት ሦስት የእጩዎች ክርክር በተጨማሪ የዛሬው የምክትል ፕሬዚዳንታዊ እጩዎች ለመራጮች ውሳኔ ሐሳቦችን የሚያቀርቡበት ነው በዴሞክራቷ ሂላሪ ክሊንተን እና በሪፐብሊካኑ ዶናልድ ትራምፕ መካከል የተካሄደው የመጀመሪያ ዙር ክርክር ከዚህ በፊት ታይቶ የማይታወቅ ቁጥር ያለው ህዝብ የተከታተለው ሆኗል። 80 ሚሊዮን በላይ ሰው። በዛሬው የምክትል ፕሬዚዳንታዊ እጮች ክርክር የኢንዲያናው አገረ ገዥ ማይክ ፔንስና የቨርጂኒያው ሴናተር ቲም ኬን መካከል የሚካሄድ ነው። ፔንስ ሰሞኑን በአሪዞና የምረጡን ዘመቻ ሲያካሂዱ ነው የቆዩት። የአሜሪካን ህልም ሕይወት እንዘራበታለን። የመጣኔ ሀብት እንቅስቃሴያችን እንዲሟሟቅ እንሠራለን። የዴሞክራቶቹ ምክትል ፕሬዚዳንታዊ እጩ ቲም ኬን ከሂላሪ ክሊንተን ጋር አብረው የምረጡን ዘመቻ ሲያካሂዱ ነው የሰነበቱት። በቅርቡ በቴክሳስ ሲናገሩ ሁሉንም ሰው በእኩልነት እንመልከት። ልክ ሂላሪ ክሊንተን እንደሆኑት ሁሉ ደግ ሰው እኔ እንደሆንኩት ሁሉ እናንተም የሆናችሁትን ሰው ዐይነት አንድ እንሁን። የዛሬው ምሽት የምክትሎቹ ክርክር የሚካሄደው በትራምፕና ክሊንተን መካከል ከተካሄደው የመጀመሪያ ዙር ክርክር የሕዝብ አስተያየት ሰብሳቢዎች እንደሚሉት በክሊንተን አሸናፊነት ከተጠናቀቀ በኋላ ነው ይላሉ ተንታኙ ማቲው ዳለክ ይህ ሁዴታ ዜጎች ለትራምፕ ድምፅ እንዳይሰጡ ምክንያት የሆነ ይመስለኛል። ከዚያም በተጨማሪ ወጣቶች በተለይ ምርጫውን ለማሸነፍ ወሳኝ የተባሉ የህብረተሰቡ አባላት አፍሪካ አሜሪካውያንና የላቲን ዝርያ ያላቸው ወጣቶች ለሂለሪ ክሊንተን የአዎንታ ድምፅ እንዲሰጡ ያመቻቸ ነው ብዬ አስባለሁ። በዩናይትድ ስቴትስ የፕሬዝዳንታዊ ምርጫ ታሪክ የምክትሎቹ ክርክር በአንዳንድ ወቅቶች ትኩረት ቢስቡም ትኩረቱ በእጩዎች ላይ ነው። በዛሬው ምሽት ክርክርም ትኩረቱ በክሊንተንና ሰሞኑን በግብር አከፋፈል ዙሪያ አጣብቅኝ ውስጥ የገቡት ትራምፕ ላይ እንደሚሆን ተንታኞች ያስረዳሉ። በትራምፕና ክሊንተን መካከል የሚካሄደው ሁለተኛው ዙር ክርክር በሴንት ሉዊስ ሚዙሪ የፊታችን እሁድ ይከናወናል።